The Voice of America. የተባበሩት መንግስታት ድርጅት አገልግሎቶች ትግራይ ውስጥ በሚካሄደው ውጊያ ምክንያት እየተሰቃዩ ያሉትን በብዙ ሺዎች የሚቆጠሩ ሰዎችን ለመርዳት እንዳልቻሉ ገልጸዋል። የኢትዮጵያ መንግስት ወደ ክልሉ ሰብአዊ ረድኤት እንዲገባ መተላለፊያ መስመር እንዲከፈት እስካልፈቀደ ድረስ የሚሰቃዩትን ለመርዳት እንደማይችሉ የሰብአዊ እርዳታ አገልግሎቶቹ መናገራቸውን የአሜሪካ ድምፅ ዘጋቢ ሊሳ ሽላይን ከጀኔቫ በላከችው ዘገባ ተቆማለች። ዝርዝሩ ቀጥሎ ላይ ይቀርባል። የተባበሩት መንግስታት ድርጅትና ኢትዮጵያ የእርዳታ አገልግሎቶች በተከበበው የትግራይ ክልል ላይ ካለምንም ገደብ ተደራሽነት እንዲኖራቸው ባለፈው ረቡዕ ስምምነት ላይ ደርሰዋል። ነገር ግን እስካሁን ባለው ጊዜ ገና በተግባር ላይ ያሉ ዓለም የዓለም የጤና ድርጅት ሰራተኞቹ ሁኔታው በሚፈቅድበት ወቅት ለመንቀሳቀስ ተዘጋጅተው እየተጠባበቁ መሆናቸውን ገልጸዋል። የድርጅቱ ቃል አቀባይ ታሪክ ጃሳሪቪክ ትግራይ ውስጥ በሚካሄደው ውጊያ ምክንያት የጤና አገልግሎቶች መቋረጣቸውን ተናግረዋል። ዛት ዊል ኢምፓክት ፕሮግራምስ ኦፍ ኢሚዩናይዜሽን ኦፍ ዲዚዝ ኮንትሮል የጤና አገልግሎቶቹ መቋረጥ ክትባትን፣ የበሽታ መቆጣጠርን እና ክትትልን በመሳሰሉት ተግባሮች ላይ ጉዳት ያደርሳል። ስለሆነም ተደራሽነቱ እንደተመቻቸ ወዲያውኑ አስፈላጊ የሆኑትን መድኃኒቶች የማቅረቡ ጉዳይ ወሳኝ ነው። የተላላፊ በሽታዎች መድኃኒት ብቻ ሳይሆን ተላላፊ ላልሆኑት በሽታዎችም መድኃኒት ማቅረብ ግድ ይላል። የጤና አገልግሎቶቹን መልሶ ማቋቋም ያስፈልጋል። ዓለም አቀፉ ወረርሽኝ ኮሮና ቫይረስንና ወባን የመሳሰሉት ተላላፊ በሽታዎች ተባብሰው በትግራይ ሕዝብ የጤና ሁኔታ ላይ ከባድ አንደምታ እንደሚያስከትሉ በማስገንዘብ የዓለም የጤና ድርጅት አስጠንቅቋል። አስር ሺህ የሚሆኑ በሽተኞችን ለሶስት ወራት ያህል ሊያሳክም የሚችል አስቸኳይ የጤና አቅርቦቶች መላኩን የዓለም የጤና ድርጅት ገልጿል። ድርጅቱ በድንጋጤና በከፍተኛ ፍርሃት ምክንያት በሰዎች ላይ የሚደርሰውን ስቃይ ለማከም የሚያስፈልግ መድኃኒት እንዲሁም ለወባ እና ለከፍተኛ የምግብ እጥረት የሚያስፈልጉ አቅርቦቶችን በድንበር በሚገኙ ክልሎች አዘጋጅቶ እየተጠባበቀ መሆኑን፣ በትግራይ የመተላለፊያ መስመር እንደተከፈተ ወዲያውኑ ወደ ትግራይ እንደሚላኩ የድርጅቱ ቃል አቀባይ ጃሳ ረዲግ ገልጸዋል። ትግራይ ላይ ጦርነት ከመካሄዱ በፊት የዓለም የምግብ ፕሮግራም አንድ ሚሊዮን ለሚሆኑ ሰዎች የምግብ ረድኤት ሲያቀርብ ቆይቷል። በአሁኑ ወቅት ግን እርዳታ የሚያስፈልጋቸው ሰዎች ቁጥር ቢያንስ እጥፍ ሊሆን እንደሚችል የዓለም የምግብ ፕሮግራም ይገምታል ብለዋል ቃል አቀባዩ ቶምሰን ፋይሪ። ግጭቱ የዓለም የምግብ ፕሮግራም በትግራይ ላይ ያከናውን የነበረውን ስራ ማሰናከሉን ጠቅሰናል። ግጭቱ እርዳታ የሚያስፈልጋቸው ሰዎች ብዛት ውስጥ ለተከሰተው የረድኤት ፈላጊዎች መበራከት የሚያስፈልገው ሁሉ ከተገመገመ በኋላ የሚፈለገውን ሁሉ ለማቅረብ ዝግጁ ነው። የዓለም የምግብ ፕሮግራም የሰብአዊ ጉዳይ ማስተባበሪያ መስሪያ ቤት እንደገለጸው የተባበሩት መንግስታት ድርጅት እና ኢትዮጵያ ባደረጉት ስምምነት መሰረት የስራ እንቅስቃሴ የሎጂስቲክስና የጸጥታ ጉዳይ ገና ሊሰራበት ይገባል። ይህ ሁሉ ተከናውኖ ረድኤቱን ካለምንም ችግር ለማንቀሳቀስ ከተቻለ የሰብአዊ ረድኤቱ ጉዳይ በሙሉ ፍጥነት እንደሚከናወን የዓለም የምግብ ፕሮግራም ጠቁሟል። አድማቾች ወደ ትግራይ የሰብአዊ እርዳታ መስመር ሲከፈት ስለሚደረገው አቅርቦት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ርዕስ ከምገናኝ በሰላም